መጋቢ ሀዲስ እሸቱ አለማየሁ በሰዋሰው ብርሃን የቅዱስ ጳውሎስ መንፈሳዊ ኮሌጅ የሀዲስ ኪዳን መምህር በቅድሚያ እንኳን ወደ አውስትራሊያ ወደ ከተማችን ሜልበርን በሰላም መጡ እንላለን። አሚን እንኳ እንደና ቆያችሁ። ጭውታችን ከመጀመራችን በፊት አውስትራሊያን እንዴት አገኘዋት? አውስትራሊያ የመጡበት ወቅት የኮሮና ቫይረስ ዓለምን እየናጠባለበት ወቅት ነው እርስዎ እዚህ የመጡት እንዴት አገኘት? አውስትራሊያን አውስትራሊያን እንዴት አገኘት ላልሽኝ፣ አንደኛ እኔ አዲስ አበባ እያለሁኝ ከዛሬ ወር ሁለት ወር በፊት ስለ አውስትራሊያ የምንሰማው በጣም አስቸጋሪና አደገኛ ወቅት ነበረ። እሳት ተነስቶ በሚሊዮን የሚቆጠሩ እንስሳት አለቁ፣ ዛፍ አለቀ፣ ቤት ንብረት ወደመ፣ ሰው ሞተ ሲባል እንሰማ ነበረ። ነገር ግን ወደ መረጃው ቅርብ ስለነበረ ዝናብ መጣል ጀምሮ እሳቱ እንደበረደ ሰምቼ ነበረ። ስመጣ ሀገሪቱን የሀገሪቱን እኔ በመጣሁበት በአሁኑ ሰዓት የዚህ ሀገር የአየር ንብረት ከሀገሬ የአየር ጠባይ ጋር ከሞላ ጎደል ተቀራራቢ ነው። እንግዲህ እንዳልሽው እንግዲህ ይሄኛውን እሳት ዝናብ ሲያጠፋው ሌላ ደግሞ አለምን የሚያቃጥል የሚለበልብ፣ ምናልባት የኢኮኖሚ ልዩነት፣ የሃይማኖት ልዩነት፣ የፖለቲካ አስተሳሰብ ልዩነት የማይመክተው የማይለያይ አሁን የመጣው ኮሮና ብለው የክርስትና ስም ያወጡለት ቫይረስ ከቻይና ተነስቶ በምን ያህል ፍጥነት ዓለም እንዳዳረሰው በእውነቱ ሳይንስና ቴክኖሎጂ ፍልስፍናውና ስለልቡናው ብልጽግናው ጥሩ ነገር ይህን ያህል አላዳረስም። እውነቱን ለመናገር ዓለምን ያስተባበረ ከመድኃኒቱ ይልቅ እንደውም፣ ባለፈው እያልኩ ነበር፣ ብዙ ዓለም ሀገሮች እየተናበቡ እየተወያዩ ምን እናድርግ እንዴት እንሁን እያሉ ሀብታሞቹ ከድሆቹ ኋላ ቀሮቹ ወደፊት ከቀደሙት ሀገሮች ጋር ግንባር የፈጠሩበት ምናልባትም ደግሞ በበለጸገው ዓለም ላይ የበለጠ በርትቶና ጠንክሮ የታየበት ጊዜ ነው። እንግዲህ መድኃኒት ያላግባባውን ዓለም በሽታ ግባባው ማለት ነው። አቀራረቦ ማለት ነው። ይሄ በጣም ተአምር ነው። እና የሰው ልጅ እንግዲህ ከሞላ ጎደል እንደዚህ አይነት ችግሮች ሰው ይፈጥራቸዋል፣ ሰውም ያጠፋቸዋል ብያምናለሁ። የሙሉ ጊዜ ስራዎች ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ውስጥ የአዲስ ኪዳን መምህር ኖት ይሁን እና ደግሞ በትርፍ ጊዜው ደግሞ ጥሪ በሚቀርብሎት የተለያዩ የዓለማችን ሀገር እየተዘዋወሩ ያስተምራሉ። ወደ ኋላ መለስ ስንበልና ና በተለይ ውጭ የተበተነውን የኢትዮጵያውያን በማስተማር ዙሪያ ሃይማኖት አባቶች ያበረከቱት አስተዋጽኦ ቀላል የሚባል አደለም። ይሁንና ባለፉት ከአንድና ተኩል ዓመት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሁለት ጎራ ውስጥ ሆና ነበረ። ሰባኪያኖቹም በዛና በዚህ ሲጓትቱ ነ የነበሩትና የቤተ ክርስቲያን አንድነት የሲኖዶሱ አንድ መሆን በእናንተ በሰባኪያ ላይ ስራችሁን በማቅለል ደረጃ ያመጣላችሁ አወንታዊ አስተዋጽኦ ምን ይመስላል? ህዝቡ በአንድ ላይ ሆኖ ማምለኩን ስታዩ ማወዳደርም ይችላሉ። እርስዎም በተለያየ ጊዜ በፊትም በኋላም ያለውንና ያመጣው ሰላም ለእናንተ የፈጠረው መልካም ጎዳና ምን ይመስላል? በጣም የምፈልገውና ጥሩ ጥያቄ ነው ያቀረብሽው። ምክንያቱም አንቺ በጣም ከበሳሎቹ የሀገራችን ጋዜጠኞች መካከል አንዷ ነሽ። ኦፍ ዘ ሪከርድም እነግርሻለሁኝ። ጥሩ ጥያቄ ነው ያቀረብሽው እና እንደሚታወቀው ቤተ ክርስቲያን በየዘመናቱ የተለያየ ፈተና፣ ፈታኙ አንድ ነው። ፈተናዎቹ ግን ቅርጻቸው ይለያያሉ። በችም በዓለም ላይ የሚመጡ ፈተናዎች ከሃይማኖት አንጻር ስናያቸው፣ ቋሚው ፈታኙ እንጂ ፈተናውና ተፈታኞቹ ቋሚ አይደሉም። ፈታኙ ዘመንን የሚመጥን ወይም ደግሞ ተማሪዎቹን ይፈታተናቸዋል የሚለውን ይጥላቸዋል የሚለውን ፈተና የሚያቀርብ ፈታኝ ነው ያለን። ፈታኛችን የዛሬ 7500 ዓመት አዳምና ሔዋንን ፈትኖ የጣለው ያው መምህር ነው፣ ዛሬም እኛን እየፈተንን ያለው ወደፊትም ክርስቶስ መጥቶ ወደ ጥልቁ እስከሚወረወር ድረስ የሚፈትነን ይኸው ፈታኛችን ነው። እንግዲህ ቤተክርስቲያኒቱ በዘመነ ኃይለ ስላሴ፣ በዘመነ ደርግ፣ በዘመነ ኢህአደግ ብለን በተለያዩ ክፍለ ዘመኖች ልንከፋፍላት እንችላለን። እንግዲህ የዚህ ሁሉ መነሻ ችግሩ ፖለቲካውን ከሃይማኖት፣ ኢዴኦሎጂን ከክርስትና ከቴዎሎጂ ነጣጥሮ ባለማየት የሚፈጠሩ ችግሮች ናቸው። ያ ልዩነት እንግዲህ ማን የያምጣው ማንም ልዩነቱ መጥቶ ለብዙ ዓመታት ተከፋፍለን ተለያይተን በመካከላችን በእውነቱ ትልቅ ግንብ ተገንብቶ እንዴት አድርጎ ማን ያፈርስልን? ወደ ክርስቶስ መቃብር የሄዱ ሴቶች የአነሱ ትልቅ ጥያቄ ነበር። መኑ የከሰታ ለነ ለእብን ወደ መቃብር እንሄዳለን፣ ሽቶ እንቀባዋለን። ነገር ግን እኛ ሽቶ መቅባት ብንፈልግም፣ ሌላውን መከራ ብንቋቋመው፣ ፍርሃቱን ብንቋቋመውም በመቃብሩ ላይ የተገጠመው ድንጋይ ከአቅማችን በላይ ስለሆነ ማን ይከፍትልናል? ማን ድንጋዩን ያንከባልልናል? እያሉ ጠይቀው ነበር ሴቶቹ። ነገር ግን ሲሄዱ ድንጋዩን ተንከባሎ፣ መቃብር ባዶ ሆኖ አገኙት። እኛም ይሄን ግድግዳ ማን ነው የሚያፈርስልን? መቼ ሊፈርስ ይችላል? እያል ስንጨነቅ ነበር። በአገልግሎት ላይ በጣም ከበረ ተጽዕኖ ፈጥሯል። እንግዲህ በእውነት ሁለት የተጋቡ የወለዱ ባልና ሚስቶች ሲፋቱ ልጆቹ መከራ ላይ ይወርቃሉ። ቤተሰብ ቤተሰብ መከራ ላይ ይወርቃል። በባልዮ በኩል ሌላ ግፊት አለ፣ በሚስቱ በኩል ሌላ ግፊት አለ። ከተፋቱ በኋላ ባልዮ ሌላ ሊለምድ እሷ ሌላ ልትለምድ ትችላለች። ልጆቹ ለእንጀራ አባት ወይም ለእንጀራ እናት ይጋለጣሉ። ልክ እኛ ሁለቱ ሲኖዶሶች ሲፋቱ ወይም ደግሞ አሜሪካና ኢትዮጵያ ሁለት ቦታ ሲከፈል መካከል ያለነው ልጆች ከማን እንደምንሆን እስከሚጨንቀት ድረስ እኔ ሁልጊዜ ፍቺን የሚቃወመው በተለይ ልጆች ላይ የሚደርሰውን ጫና ስለምናውቀው ጭምር ነው። ስለዚህ በሁለቱ ፓትሪያርኮች መፋታት፣ በሁለቱ ፓትሪያርኮች አለመግባባት በጣም ተጨንከን ተቸግረን ነበር። ሄደን ለማስተማር እንኳን አብረን ያደግናቸው ወንድሞቻችን፣ በትምህርት ቤት የምናቃቸው፣ ያስተማሩን፣ ያስተማርናቸው፣ በትምህርት ቤት አብረን የተማርናቸው ጓደኞቻችን ማዶ ለማዶ እየተያየን እንዴት አድርገን እነሱ ጋር ሄደን እንደምናስተምር እየጨነቀን በጣም ለዘመናት ተሰቃይተናል። እንደውም እኔ ይሄ አንድነቱ ከመምጣቱ ዓመት ሁለት ዓመት በፊት የመጣው የምጣ ብለን ጥሰን ሄደን ነበር ወደዛ። ልዩነቱን ለማፍረስ ቢያንስ ግንቡን ማፍረስ እንኳን ባንችል መፍረስ እንደሚችል አቅጣጫ መጠቆም አለብን። ነገ ለሚመጣ ነገ ለሚቀር ጠብ፣ ነገ ለሚመጣ ፍቅር ትዝብት አናትርፍ። አንዳንድ ጊዜ ባልና ሚስት በመካከላቸው ጠብ ሲፈጠር በጣም መጠንቀቅ ካለባቸው ነገሮች አንዱ ነገ በሚፈታ ችግር ላይ የማይፈታ ንግግር መናገር አይገባም። ትርፍ ንግግር መናገር አይገባም። እኔ ያን ጊዜም ስናገር የነበረው በቤተ ክርስቲያን ብቻ አይደለም፣ በኢትዮጵያና በኤርትራ በኩልም ለነበረው ነገ እነዚህ ሀገሮች በሃይማኖት በባህል በብዙ ነገር አንድ የሆኑ ሀገሮች ናቸው። በአጋጣሚ ተለያዩ። ነገ ፍቅር እስኪመጣ ድረስ ልዩነታችን እስኪፈታ ድረስ ቢያንስ ቢያንስ ከሚያባብሱ ነገ ከሚያስተዛዝቡ ተራ ንግግሮች እንቆጠብ እያልኩኝ ከዛሬ ሰባት ስምንት ዘጠኝ ዓመት በፊት እናገር ነበር። ስለዚህ ልዩነታችን እስከሚፈታ ድረስ ክፋት ሳንናገር፣ የበለጠ የሚያራርቀን ሳንናገር፣ ሰላም ሆነን መኖር እንችላለን። ልዩነቱ በእርግጠኝነት ይፈታል። የጥሉ ግድግዳ ይፈርሳል፣ የለያየን መጋረጃ ይቀደዳል። ይህን ግድግዳ የሚያፈርስ ሰው ይመጣል፣ የመጋረጃው የሚቀድ ሰው ይመጣል ብለን ያን ጊዜም ስንናገር ነበር። እግዚአብሔር ጊዜውን ጠብቆ በእውነት ከፓትሪያርኮቹ መምጣት የነበረበትን እርቅ ከማንጠብቀው ሰው በማንጠብቀው ጊዜ በማንጠብቀው ሁኔታ እርቅ አምጥቶ ሰላም ተፈጥሮ ዛሬ በእውነት ብፁዕ ወቅዱስ አባታችን ብፁዕ አቡነ መርቆሪዎስ ዛሬ በመነገሻ ከተማቸው ተቀብተው በተሾሙባት ከተማ ለልጆቻቸው እየጸለዩ ነገ ቢሞቱ አልቅሰን አንብተን ፓትሪያርኳን ውጭ ቀበረች የምትባል ቤተክርስቲያን እንዳትኖር በመካከላችን ዘምረን እልል ብለን እንቀብራቸዋለን እንጂ አዝነን አንቀብርም። እውነቱን ለመናገር ይህ ትልቅ የምሥራች ነው። ከዚህ የበለጠ ለቤተክርስቲያኒቱ ታሪኳን የለወጠ ታሪኳን ያደሰ እንዳድስ የመወለድ የተሰራ ስራ የለም። በአገልግሎቱ ላይ እንዳልሽውም ችግር ፈጥሯል፣ ምንም ጥያቄ የለውም፣ ችግር ፈጥሮ ነበር። አንድ እንግዲህ ልዩነቱ ችግር ፈጥሯል ማለት በግልባጩ አንድነቱ ጥሩ ነገር አምጥቷል ማለት ነው። ለምሳሌ በአውስትራሊያ ወይም በሜልበር የቅዱስ ሚካኤል ቤተ ክርስቲያን አለ። ልደታ ቤተ ክርስቲያን አለች። ቅድስት ማርያም አለች። ተክለ ሃይማኖት አለ። መድኃኔዓለም አለ። አምስት አብያተ ክርስቲያናት አሉ። ዛሬ እኔ አምስቱን ቦታ ሄጄ ለመስበክ የማንንም ፈቃድ አልጠይቅም። ማን ፊቱን ያጠቁርብኛል ብዬ አልጠብቅም። በፊት እኮ የት ምን ማናገር እንዳለብሽ ቦርዱ ወስኖ እንደ በጀት ስብከት እንደ በጀት የሚመደብበት ጊዜ እኮ ነበረ። ማን የት ምን መዘመር እንዳለበት በመመሪያ በመንፈስ ቅዱስ ቅኝት ሳይሆን በቦርድ ቅኝት የሚዘምርበት ጊዜ እንደነበረ፣ የሚሰበክበት ጊዜ እንደነበረ ካህናቱን በቦርድ ቁጥጥር ውስጥ ወድቀው ጉባኤውን መምራት ሲገባቸው፣ ቀድሞ መገኘት ሲገባቸው፣ በብዙ ጉዳይ ቤተክርስቲያኒቱ ስርዓቷ ተፋልሶ ተፈናቅሎ ብዙ ችግር እንደነበረ እናውቃለን። ዛሬ እግዚአብሔር ይመስገን። የጠራ ማን ነው ብዬ በፊት የሚገርምሽ፣ ከሁለት ከሶስት ዓመት በፊት ግብዣ ሲመጣልን፣ በመጀመሪያ ደረጃ ሀገሩ አሜሪካ፣ ካናዳ መሆኑ አይደለም ማንኛው ቤተክርስቲያን ነው የጠራን የውጩ ነው የውስጡ ነው፣ እነማን ይደግፉታል እነማን ይቃወሙታል፣ በስቃይ ላይ ነበር። አሁን እኛ የግብዣ ወረቀት ሲላክልን ጊዜው ይመቸኛል አይመቸኝም እንጂ ማን ነው የጠራ ብዬ ከማጣራት እግዚአብሔር ሰውር ሆነ። በእውነት በዚህ እግዚአብሔር እናመሰግናለን። እንዲያውም ግን ከዚህ በፊት ቅዱስ ሲኖዶሱ የተዋህደበትን ቀን ቤተ ክርስቲያኒቱ ዓመታዊ በዓል አድርጋ ስንክሳር ጽፋ በትክል በማህሌት በሰዓታት ልታከብሮ ይገባል ብዬ ብፁዕ ቅዱስ ፓትርያርኩ ወደ ሀገራቸው የተመለሱበትን የነበሩት ቅዱስ አባታቸው ብፁዕ ቅዱስ አቡነ ማትያስ በእውነት በቅንነት በበጎነት አቀባበል አድርገው በደስታ ያሁሉ ጭቅጭቅ ያሁሉ ንትርክ አልፎ ዛሬ በሰላም ሁለቱ ፓትሪያርኮች በአንድ ቦታ እየተገኙ ህዝባቸውን እየባረኩ በአንድነታቸው ፍቅር አስተምረውን ዛሬ በሰላም ነው ያለነውና በአገልግሎቱ ላይ ትልቅ ለውጥ አምጥቷል። በዚህ አጋጣሚ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የነበረውን ረጅም ጊዜ የቆየውን በሁለቱ ሲኖዶሶች በኩል የነበረውን ችግር በመፍታትና እርቁንም በማጠናቀቅ ደረጃ የተጫወቱት ሚና ያደረጉት አስተዋጽኦ ከፍተኛ እንደሆነ የሃይማኖት አባቶች በተደጋጋሚ ይገልጻሉ። እርሱም እንግዲህ ይሄንኑ ነው የገለጹት። የትሩፋቱም ተጠቃሚ እንደሆናችሁ ነው የገለጹት። ወደሚቀጥለው ጥያቄያችን ስናልፍ እንደሚታወቀው በማንኛውም ዓለም ውስጥ ህዝብ ሀብት ነው። በውጭ ሀገር የሚኖሩ ምዕመናን አካላቸው ውጭ ቢሆንም ልባቸው ኢትዮጵያን ያለው ለዚህም ነው አገራቸው ያሉ ሰባኪያንንም ሆነ ማንኛውንም ከአገር ቤት እያስመጡ እዚህ አገልግሎት እንዲሰጧቸው የሚያደርጉት ማለት ነው። በዚህ አጋጣሚ በውጭ ሀገር ያለውን ምእመናንን በመያዝ በኩል ለሀገራቸው አስተዋጽኦ እንዲያደርጉ ለሃይማኖታቸው አስተዋጽኦ እንዲያደርጉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኩል ምን እየተሰራን ያለው ምንስ መሰራት አለበት ብለው ይገምታሉ እርሰው? በጣም ጥሩ ይህም እንደ ቅድሙ በጣም ጥሩ ንቅ ጥያቄና መልሱ ለውጥ ያመጣል ብዬ አስባለሁኝ። በነገራችን ላይ እኛ ለስደት የመጨረሻም የመጀመሪያም አይደለንም። እኛ እንደውም መደበኛ ስደት የምንለው በሃይማኖቱ ትምህርት አዳምና ሃይዋን ከገነት ተባረው ሲመጡ ነው የመጀመሪያው ስደት እሱ ነው የመጨረሻውም ስደት እሱ ነው ከዛ በኋላ አሁን ባለው ሁኔታ ከኢትዮጵያ አውስትራሊያ ከኢትዮጵያ አሜሪካ ከአሜሪካ ካናዳ ካናዳ ኢትዮጵያ የሚለው ይሄ ቦታ የመቀየር እንጂ መሰደድ ነው ብለን አናምንም በሃይማኖቱ አሁን ደግሞ የማልወደው ቋንቋ ዲያስፖራ የሚል ከውጭ ሀገር የሚመጡ ሰዎች ዲያስፖራ ሲባሉ እንደ ኩራትም ጭምር ሲመለከቱ ያለው በመሰረቱ ግን ዲያስፖራ ማለት የተበተነ ህዝብ የተሰደደ ህዝበ ዲዮስፖራ ማለት በያዕቆብ መልእክት ምዕራፍ አንድ ላይ ለተሰደዱት ለአስራ ሁለቱ ብሎ የጻፈው መልእክት ላይ ከዚያ የተወሰደ ነው ሀሳቡ ብትን ማለት ነው የተሰደደ የተበተነ ማለት አሁን ግን እገሌ ዲያስፖራ ነው ማለት ትርጉሙ ንባቡን ምስጢሩን ሳይሻ ንባቡን ሰው ምን ብሎ ይጠቀምበታል የሰለጠነ ገንዘብ ያለው ተብሎ ተተርጉሟል ዝሮዝሮ ዙሮ በብሉይ ኪዳን እስራኤላውያን ወደ ሁሉም ማዕዘናት ሲሰደዱ ወደ ግብፅም ወደ ሶሪያ ወደ ፋርስ ወደ ባቢሎን ወደ ነነዌ በተለያየ መንገድ እስራኤል ተሰደው ሲሄዱ እግዚአብሔር ነቢያት አብረው እንዲሰደዱ ያደርግ ነበር። ምክንያቱም ስደት በሃይማኖት ትምህርታችን ስደትም ሆነ ረሃብ፣ ሞት፣ ደስታ፣ ሀዘን የምንላቸው ነገሮች መንታ መንታ ትርጉም ነው ያላቸው ስደተ ስጋና ስደተ ነፍስ ወይም ደግሞ ስጋዊ ስደትና መንፈሳዊ ስደት ብለን ልንከፍለው እንችላለን። ምናልባት አንድ የተሰደደ ሰው አሜሪካ በመኖሩ የተሻለ የመብራት፣ የውሃ፣ የስልክ፣ የኢንሹራንስ የሕክምና፣ የምግብ፣ የልብስ፣ የመጠለያ የነዚህ ሁሉ ጥያቄዎች ሊመለሱለት ይችላሉ። ይሄ ተመልሶለታል ማለት ግን ስደተኛ ነህ የሚለውን ህሊ ነው ሊሞላለት አይችልም። ለዚህ ነው አሜሪካ ሆኖ ሽሮና በርበሬ ከኢትዮጵያ የሚያስመጣው። እኛ ልክ ነዳጅ ከሳውዲ አረቢያ እንደምናስመጣው ማለት ነው። አንድ ስደተኛ የሚያስመጣው ያንን ሃይማኖቱን፣ ያበሻ ቀሚስ፣ ያበሻ የሆነውን ነገር የሚያስመጣው ህሊና ይሰደዳል። ህሊና ደግሞ በስጋዊ ውዳዮች ጉዳዮች መሟላት መልስ የማያገኝ ደግሞ ህሊና የሚባል ደግሞ ረቂቅ አካል አለ። ስለዚህ ነቢያት አብረው ተሰደው ህዝቡ ከሀገሩ እንደተነቀለ ከሃይማኖቱ እንዳይነቀል ከሀገሩ እንደወጣ ከፈጣሪው እንዳይወጣ ከሀገሩ እንደወጣ ከልቦናው እንዳይገነጠል ስጋዊ ስደት እንዳያጋጥመው የአስተሳሰብ ስደት እንዳያጋጥመው የአመለካከት ስደት እንዳያጋጥመው የሃይማኖት ስደት እንዳያጋጥመው የስነ ልቦና ስደት እንዳያጋጥመው የሚጠብቁ ነቢያት። ለምሳሌ እነ ኤርሚያስን ብታያቸው፣ እነ ዳንኤልን ብታያቸው፣ እነ አናንያ እና አዛርያ፣ እነ ሚሳኤል ብታያቸው በብሉ ኪዳን አብረው እንዲሰደዱ ያደርጋቸዋል። እንግዲህ አንቺ የጠየቅሽን ጥያቄ ለመመለስ በውጭ ያለውን ህዝብ በመጠቀም ደረጃ እኔ ቤተ መንግስቱም ሆነ ቤተ ክህነቱ፣ ቤተ ሙስሊሙ ጠንካራ ነው ብዬ አላስብም። በዚህ በቅ መሰራት ያለበት ስራ አልተሰራም። ይህን የምለው እኔ በፊት ኢትዮጵያ ሆኜ ከማስበው የተለየ ነገር ስለገጠመ ነው። ዛሬ በውጭ ዓለም ከኛ ይልቅ እነ ናይጄሪያ፣ የህንድ፣ የቻይና፣ የሌሎች ሀገር ስደተኞች ዛሬ አሜሪካን፣ ካናዳን፣ ይህን አውስትራሊያን፣ መላው አውሮፓን አጥለቅልቀውታል። ነገር ግን እነዚህን ሰዎች ልክ እንደ ጥሬ እቃ ናቸው ሀብት ናቸው እነሶች የሚያመጡት የውጭ ምንዛሬ የሀገር ለውጥ ያመጣል። ዛሬ በህንድ በአለም ላይ የውጭ ምንዛሬ ከዜጎቿ በማግኘት ህንድ በጣም ትልቅ በብዙ በቢሊዮን ዶላር የሚቆጠር ሀብት ነው የምታገኘው። ናይጄሪያ በቢሊዮን ዶላር የሚቆጠር ሀብት ነው የምታገኘው። ምክንያቱም እዛ ሀገር ያለ ህዝብ ንብረት ነው፣ ሀብት ነው፣ ገንዘብ ነው። የነዳጅ ጉድጓድ ወይም የወርቅ ተራራም እንደ ማግኘት ያለ ነው። ስለዚህ በዚህ በኩል ቤተመንግስቱም ሆነ ቤተ እምነቶች የሚገባቸውን ስራ ሰርተዋል ብዬ ለማመን ይቸግረኛል። ምክንያቱም ለምሳሌ እዚያ ዋንች ባለሽበት አውስትራሊያ ቤተ ክርስቲያኒቱ አስባ አልማ አቅዳ እገሌህን ይስበክ፣ እገሌህን ይዘምር፣ እገሌ እንደዚህ አድርግ ብላ የሰራቸው ስራ አልነበረም በፊት። ካህናቱ ይመጣሉ። ከማዕከላዊ አስተዳደር ጋር ግንኙነት የላቸውም። ስልጠና አይሰጥም። ውይይት አይደረግም። ምን እየተሰራ ነው? የህዝቡ አስተሳሰብ የት ላይ ነው? አመለካከቱ የት ላይ ነው? ምን ቢደረገለት የህሊና ረፍት፣ የአይምሮ ሰላም፣ የመንፈስ እርካታ ያገኛል? ሀገሩ ከልቡን እሱ ከሀገሩ ቢወጣ ሀገሩ ከአይምሮ እንዳትወጣ ምን መደረግ አለበት? በመንፈሳዊ በስጋዊ ህይወቱ በጊዜ በሚታየው በማይታየው ነገር ምን እናድርግለት ተብሎ የተሰራ ስራ የለም። እንግዲህ እንደው ምንም የተሰራ ስራ የለም። ስልች ደግሞ እንደው፣ ጨርሶ ተስፋ የሚያስቆረጥ ነገር ውስጥ ነው እያልን አይደለም። ዛሬ ብዙ ሀበሾች በእስልምናው ብትዩ፣ በክርስትናው ብትዩ ማንነታቸውን ጠብቀው በዚህም አንች ባለሽበት ሀገር፣ በአሜሪካም በካናዳም ያከብራሉ። የእኛን ብነግርሽ ዛሬ ጸናጽሉ፣ ከበሮው፣ ጧፉ፣ እጣኑ፣ ጽንሃው፣ ማይጠንቱ፣ መጋረጃው፣ ጧፉ ሳይቀር ታቦቱ ሳይቀር ዓለምን አቋርጦ መካከለኛው ምስራቅ አቋርጦ ዓለምን አጥለቅልቆታል። ይሄ ትልቅ ነገር ነው። ግን የበለጠ በማህበራዊ ህይወቱ በኢትዮጵያዊነቱ በዜግነቱ፣ በሰውነቱ የበለጠ እንዲቀራረብ እንዲጠጋጋ ከሌሎች ሀገሮች ትምህርት ውስጥ አሁን ህንዶች በዓለም ላይ በአይቲ በኢንፎርሜሽን ቴክኖሎጂ ትልቅ ደረጃ የደረሱ ናቸው። ታውቂያለሽ አሜሪካንም ሀገር አብዛኛውን አይቲ የሚባለውን ክፍል የተቆጣጠሩት እነሱ ናቸው። ነገር ግን ማንኛውም ህንዳዊ ፕሮፌሰር ማንኛውም ህንዳዊ ኢንጂነር ማንኛውም ህንዳዊ ዶክተር ህንዳዊ አለባበሱን፣ ህንዳዊ አመጋገቡን አይቀይርም። አንድ ስደተኛ አንድ ከሀገሩ ሲወጣ ምን ልፈልግ ነው የሄድኩት ብሎ ለይቶ ማወቅ አለበት። ከሌላ ሀገር ምንድን ነው የምወስደው? ምንድን ነው የምንፈልገው? ለምሳሌ አንቺ አውስትራሊያ የመጣሽው ባህል ፈልገሽ ነው? ሃይማኖት ፈልገች ነው? ማንነት ፈልገሽ ነው? ምንድን ነው ፈልገሽ የመጣሽው? የፈለግነውን ነገርና የሚያስፈልግ ነገር ነገር ለይተን እንድናውቅ፣ ቤተመንግስቱም ሆነ የፖለቲካ ሰዎችም ሆነ የሃይማኖት ሰዎች በጣም ተናበን ተቀናጅተን ትልቅ ስራ መስራት እንዳለብን ነው እኔ የገባኝ። በአሁኑ ሰዓት የሁለቱ ሲኖዶስ አንድ መሆንም እነዚህን ነገሮች በማቅናት በኩል የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ወደ አገር ቤት መለስ ስንበልና የጋራ ብለን የምንላቸው ነገሮች እየተፋቁ እየደበዘዙ የመጡበት ሁኔታ ነው። ሌላው ደግሞ ይሄንን ለማስታወስ ደግሞ ኢትዮጵያዊነት ላይ አንድነት ላይ የሀገር አንድነት ላይ የሃይማኖት መቻቻል ላይ የብሔር መቻቻል ላይ ህዝብ አብሮ እንዴት መኖር እንዳለበት በሚሉ ርዕሰ ጉዳይ ላይ እየተነሱ ንግግሮችን ያደርጋሉ፣ ሀሳቦችን ይቀያየራሉ። እርሶም ከነዚህ ባለሙያዎች መካከል አንዱ ኖት እና እንዲህ አይነት ህዝባዊ ንግግሮች ወይም ህዝባዊ መድረኮች ህብረተሰብን በመቅረጽ ደረጃ ወይም ደግሞ ቱን በማስተሳሰር ያ የሰለለውን ክር በማጥበቅ ደረጃ የሚያበረክቱት አስተዋጽኦ ምንድን ነው ብለው ይገምታሉ? እርስዎ በዚህ መንገድም ስላለሁ ምን ያህልስ ለውጥ አይተናል ብለው ይገምታሉ? ይህን ጥያቄ ከመመለሴ በፊት ቅድም በሁለቱ ሲኖዶሶች በመለያየታቸው የደረሰብን ኪሳራና በመዋሃዳቸው ያገኘ ነውን ትርፍ ነግሬሻለሁኝ። ተፋተው የኖሩ ባልና ሚስቶች፣ እሱም አይቶት እሷም አይታው፣ በቃ መለያየታችን አትራፊ አይደለም፣ ልጆቻችንም መልሰን ታርቀን አንድ ላይ እናሳድግ ብለው መልሰው ሊታረቁ ይችላሉ። ነገር ግን መልሰው ሲታረቁ በመካከል ላይ አምስትና ስድስት ዓመት ያሳለፏቸው ሕይወቶች ይኖራሉ። መልሶ ወደ ቀደመው ለመመለስ መሰራት ያለባቸው ሥራዎች አሉ እሷም በእሷ በኩል እሱም በእሱ በኩል መስራት ያለ ምክንያቱም አምስት ዓመት ብቻዋን ስትኖራች ሴትዮ ያሰው ብቻውን ሲኖር እንደ ልቡ በማንኛውም ሰዓት መውጣት መግባት ሚስቴ ትጠብቀኛለች ልጆች ጠብቅ የሚለውን ነገር አቁሞ አስራ ሁለት ሰዓት ሲገባ የነበረ ሰው ሁለት ሰዓት ሶስት ሰዓት ላይ ሊገባ ይችላል። አሁን በከርቅ በኋላ ግን እነዚያን ነገሮች ቀስ በቀስ እንዴት መታረም እንዳለባቸው ሁለቱ በውይይት እንደው እንደሚስማር መንቀል ሳይሆን እንደ ቡሎን መፍታት ማለማመድ ያስፈልጋል። እኔ አሁን እማያቸው አሁን እርቁ ከተፈጸመ በኋላ ካናዳም ይጃለሁ፣ አሜሪካም ይጃለሁ፣ አውሮፓም ዝም አውስትራሊያ መጥቻለሁ። እማያቸው ምልክቶች እርቁ በትክክል ተፈጽሟል። ዛሬ ቅድም እንዳልኩት ሴትን ቦታ ብንሄድ ብናስተምር ገልማጭ ተቆጭ ከሳሽ የለብንም። ነገር ግን እመሬት ወርዶ መሰራት ያለበት ስራ ዛሬም በየቦታው የምናያቸው ልዩነቶች የበለጠ እንድንሰራ ይጋብዙናል። በተለይ በዚህ በኩል የሀገር ሽማግሌዎች በሰበካ ጎዮ ውስጥ ያሉ፣ በቦርድ ውስጥ ያሉ ሊቃነ ጳጳሳት መነኮሳት፣ ካልተመላለስንበት መንገድ መሰራቱ ብቻውን ለመጓጓዣ ማረጋገጫ አይደለም፣ ሰው ሲሄድበት ነውና እኔ በዚህ በኩል ጨርሰን ትልቁ ግንብ ተንዷል፣ ምንም ጥያቄ የለውም። ፍርስራሾቹ ግን አሁን በየቦታው ምልክቶቹ ይታያሉ። አሜሪካ ምዝም ማያቸው በየቦታው ማያቸው ምልክቶች አሉ። ይህንን ጠራርገን ለመድፋት የበለጠ ስራ ልንሰራ ይገባል። በተለይ አሁን ያለንበት ሁኔታ እንኳን ተለያይተን ግንባር ፈጥረን እንኳን የማንቋቋመችው ፈተናዎች መጥተዋል። ስለዚህ እኔ በዚህ በኩል ትልቅ ስራ መሰራት እንዳለበት እንደው እግር መንገዱ ለመጠቆም ፈልጌ ነው። ከዛ በተረፈ እንግዲህ እኔ የዘመን ከሳሽ አደለውም። በመጀመሪያ በራሴ በግሌ የጊዜ ወቃሽ አደለውም። በዚህ ዘመን በመፈጠሬ ከዛሬ 67 ዓመት በፊት ባለመኖሬ አሁን በ21ኛው መቶ ክፍለ ዘመን በመኖሬ የዚህ ዘመን ኗሪ፣ የዚህ ዘመን አካል በመሆኔ ፈጣሪን አመሰግነዋለሁ። እዚህ ዘመን ያደረሰኝ ዛሬ በተለይ መጻሕፍትን በማንበብ ደረጃ እኛ አይነ ስውረ በጣም ብዙ ችግር ነበረብን። አንውውልን ብለን ለምነን ተሰቃይተን ነበር። ዛሬ እኔ በጥቂት ሚሞሪዎች በጥቂት ጂቪዎች ሁለት የሚሞሉ 500፣ 700፣ 800 ገጽ የሚሆኑ በጣም የተለያዩ ምናልባት በሻንጣይ ይዣቸው በመጣ ሃያና ሰላሳ ሻንጣ የማይበቃቸው መጽሐፍት በሚሞሪ ይዤ እመጣለሁ። ይሄ በዚህ ዘመን በመፈጠ ያገኘው ጸጋ ስለሆነ ጌታዬ ለዚህ ስላደረስከኝ አመሰግናለሁ ላለኝ በሌላ በኩል ግን ቅድም እንዳልሽው ኢትዮጵያ ውስጥ ነገሮች እየተሸረሸሩ አንዳንዶቹ ችግሮች ጊዜ ሸፍኗቸው ዘመን ሸፍኗቸው እንጂ በፊትም ውስጣቸውን ሲብላሉ የነበሩ ችግሮች በገጠር ክብሪት የለም። ታውቂያለሽ ገጠር አላደግሽም፣ አንቺ እኛን የምናቀው እሱን። ክብሪት የለም። ስለዚህ ምንድን ነው የሚደረገው? እሳት ማቆየት የሚችል እንጨት ይመረጥና እሱ ተቀጣጥሎ ከውስጥ ይቀበርና ከላዩ ላይ አመድ ይደረግበታል፣ ይዳፈናል። ከላይ የሚያይ ሰው አመድ ነው የሚመስለው። እዛ ውስጥ እሳት እንዳለ የምታውቅ ያዳፈነችው ሴት ናት። ከዛ በኋላ ጠዋት ያች ሴት ያን አመድ ገለጥለጥ ታድርግና እሳቱን አውጥታ ለራሷም ለጎረቤትም ተተርፈዋለች። ክብሪት የለም ያን ጊዜ። እኔ አሁን ኢትዮጵያ ውስጥ ያሉ ችግሮች አንዳንዶቹ ከላይ አመድ አልበሰናቸው የጠፉ የመሰሉ ግን ውስጥ ውስጡን ሲብላሉ የመጡ የሚያቀጣጥሏቸው የሚለኩሳቸው ስላገኙ የተቀበረውን እሳት ገላልጠው ማቀጣጠል ነዳጅ መጨመር የቻሉ እንጨት መጨመር የቻሉ ሰዎች በመምጣታቸው የነበሩች እየተገላለጡ አሉ። አንዳንዶቹ ችግሮች ደግሞ በግድ እሳት ሳይሆኑ እሳት እንደሆኑ ደግሞ ያደረግናቸው ጉዳዮች አሉ። ለምሳሌ ኢትዮጵያ ውስጥ የሃይማኖት ልዩነት የነበረው ዛሬ አይደለም። የብሔር ልዩነት የነበረው ዛሬ አይደለም። የቋንቋ ልዩነት፣ የኑሮ ደረጃ ልዩነት የነበረው ዛሬ አይደለም። የእውቀት ልዩነት ደረጃ የነበረው ዛሬ አይደለም። ክፍለ ሀገሮች የተፈጠሩ ዛሬ አይደለም። ኢትዮጵያ ትናንትና ነው ወንድ የተፈጠረችው ብለሽ እስከምትደነግጭ ድረስ ከሀገሪቱ እድሜ ይበዙ አገሪቱ እንግዲህ 3 ሺህ ዓመቷ ነው ብለን ነው የምናምነው። ከ3 ሺህ ዓመቷ የበለጠ 3 ሺህ ችግር በየአቅጣጫው ችግር ሲያመርቱ የሚያድሩ ልክ ሰው ነዳጅ ቆፍሮ እንደሚያወጣው ችግር እየቆፍሮ የሚያወጡ ሰዎች ተፈጥረዋል። ይሄ ከምን መጣ ብለ ስታስቢ እኔ በድንገት ከሰማይ የዘነበ ዝናብ ከምድር የበቀለ አበባ ነው ብዬ አላስብም። ይህንን ጠራርገን ለመድፋት የበለጠ ስራ ልንሰራ ይገባል። በተለይ አሁን ያለንበት ሁኔታ እንኳን ተለያይተን ግንባር ፈጥረን እንኳን የማንቋቋመችው ፈተናዎች መጥተዋል። ስለዚህ እኔ በዚህ በኩል ትልቅ ስራ መስራት እንዳለበት እንደው እግር መንገዱ ለመጠቆም ፈልጌ ነው። መጋቢ ሐዲስ እሸቱ አለማየሁ በሰዋስወ ብርሃን የቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን መምህር ስለነበረን ቆይታ እጅግ በጣም እናመሰግናለን። በዚህ አጋጣሚ ምንም እንኳን በቆይታቸው በርካታ ምዕመናንን እዚህ አውስትራሊያ ውስጥ ለማገልገል አቅደው ቢመጡም በወቅቱ የኮሮና ቫይረስ ሳቢያ ዘለግ ያለውን የአገልግሎት ቆይታቸውን ባጭሩ በመግታት ወደ ኢትዮጵያ ተመልሰዋል። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።